ከኢኮኖሚው ዓለም አቶ ኃይሉ አዝመራው ነዋሪነታቸው በዩናይትድ ስቴትስ አትላንታ ከተማ ነው። የተሽከርካሪ ጥገና ባለሙያው አቶ ኃይሉ ያገለገሉ ተሽከርካሪዎችን እየገዙ መልሰው ይሸጣሉ። እኔ ባለውበት እስከ ሰላሳ አርባ ሺህ ሀበሻ አለ። ኢትዮጵያዊ የሚጠቀመው መኪና ሆንዳና ቶዮዳ ነው። ስትሮንግ ናቸው በጣም አታገኛቸውም። አሮዬ ቢሆኑ እነሱ ይሸጣሉ። ጃፓኖች መኪና ቶዮታ እና ሆንዳ ስትሮንግ ናቸው፣ ስትሮንግ ናቸው። አንደኛ ሲበላሹም ፓርታቸው ችፕ ነው። ሁሉ ነገር ኢዚ አክሰስ አላቸው ለመስራትም፣ ለምን በጣም ምቹ ናቸው። እና በብዛት ፎሬነር ዘይላበች ፎሬነር ሳይሆን አሁን አሜሪካኖችም እሱን ሞር የሚጠቀሙት አሁን ወደሱ እያዞሩ ድሮ ሌላ ነበር ይጠቀሙ ፎልክስቫገን እንዲህ እንደዛሬ በበርካታ ክሶች ከመጥለቅለቁ በፊት በዩናይትድ ስቴትስ የተሽከርካሪ ገበያ ለመግባት ከፍተኛ ዋጋ ከፍሏል። ይሁንና በዩናይትድ ስቴትስ የአካባቢ ጥበቃ ተቋም የፎልክስቫገን ተሽከርካሪዎች የተቀመጠውን የበካይ ጋዝ ልቀት መጠን ማጭበርበሩን ይፋ ካደረገ በኋላ ተቀባይነቱም ሆነ የገበያ ድርሻው አሽቆልቁሏል። የአገሪቱ የፍትህ ሚኒስቴር በፎልክስቫገን ላይ ክስ ከመሰረተ በኋላ የገበያ ድርሻው በ9.1 በመቶ ዝቅ ብሏል። አቶ ኃይሉን የመሰሉ የመኪና አሻሻጮችም ፎልክስቫገንን ገዝቶ ለመሸጥ እምነት አጥተዋል። ድሮ ደና ነበረው። አሁን ግን ያኔ ያላቸው አሁን ብዙ ተቀባይነታቸው ዳውን ሆኗል። አሁን እንደ በፊቱ አይደለም። ፎልክስቫገን ጀላ ጥሩ ነበረ አሁን ግን ጥሩ አይደለም። በሉስቫገን ላይ ቬሪ ሀርድ፣ ድፍረት የለም። መቼ እንደምሸጠው ማን እንደሚገዛ ቬሪ ሀርድ። የጀርመኑ መኪና አምራች ፎልክስ ቫገን በገባበት የበካይ ጋዝ ልቀት ቅሌት በዩናይትድ ስቴትስ ገበያ ለሸጣቸው መኪኖች በመቶዎች የሚቆጠሩ የክስ መጥሪያዎች ደርሰውታል። የኒው ጀርሲ፣ ኒው ሜክሲኮ፣ ቴክሳስ እና ዌስት ቨርጂኒያ ግዛቶች አቃቢያነ ሕግጋት በኩባንያው ላይ ክስ መስርተዋል። ግን ጉዳዩ በዚህ የሚያበቃ አይመስልም። ስመጥሩን የጀርመን የመኪና አምራች ለመታደግ ውጥረት ውስጥ የገባው አዲስ አመራር ከዩናይትድ ስቴትስ ሌሎች ግዛቶች ተጨማሪ የክስ መጥሪያዎች ይደርሱታል ተብሎ ይጠበቃል። የዩናይትድ ስቴትስ ፍትህ ሚኒስቴር በፎልክስቫገን ኩባንያ ላይ አዲስ ክስ የከፈተ ሲሆን ጉዳዩን ከፍርድ ቤት ቀርቦ እንዲያስረዳ ደብዳቤ ጽፏል። ፎልክስቫገን በዩናይትድ ስቴትስ የተቀመጠውን የተሽከርካሪዎች የበካይ ጋዝ ልቀት መጠን በመተላለፍና ፍተሻውን በማጭበርበር በቀረቡበት ክሶች የሚጠብቀው ቅጣት 48 ቢሊዮን ዶላር ወይም 42 ቢሊዮን ዩሮ ደርሷል። የፎልክስቫገን የዩናይትድ ስቴትስ ቢሮ ዋና አስፈጻሚ ሚሼል ሆርን ኩባንያቸው የበካይ ጋዝ ልቀት ቀውስ ውስጥ በገባ በስድስተኛ ወሩ ባለፈው ሳምንት ከኃላፊነታቸው ለቀዋል። ሚሼል ሆርን ከዚህ ውሳኔ ላይ የደረሱት ፎልክስቫገን እናሳቸው በጋራ በደረሱት ስምምነት መሰረት መሆኑን ኩባንያው ቢያስታውቅም እስካሁን ትክክለኛው ምክንያት ግን አልታወቀም። ከጎርጎሮሳዊው 2014 ዓ.ም ጀምሮ የዩናይትድ ስቴትስ ቢሮ ኃላፊነትን የተረከቡት ሆርን ስራቸውን የለቀቁት ፎልክስቫገን ኩባንያ ከካሊፎርኒያ ግዛት፣ የአገሪቱ ፍትህ ሚኒስቴርና የአካባቢ ጥበቃ ኤጀንሲ ጋር ድርድር ከመጀመሩ ነው። እርሳቸውም ኃላፊነታቸውን ከመልቀቃቸው ቀደም ብለው ኩባንያቸው በዩናይትድ ስቴትስ ገበያ ስህተት መፈጸሙን አምነው ነበር። ስለዚህ ጉዳይ ግልጽ እንሆን፣ ኩባንያችን ለአካባቢ ጥበቃ ኤጀንሲ እና ለካሊፎርኒያ ግዛት ተአማኒ አልነበረም። በሁላችንም ፊት አንድ ነገር ልናገር፣ በጀርመን አባባላችን ሁሉንም ነገር አበለሻሽተነዋል። ፎልክስቫገን በዩናይትድ ስቴትስ ለ580 የናፍጣ መኪኖች የበካይ ጋዝ ልቀት ቁጥጥርን ማጭበርበር የሚችል ሶፍትዌር መግጠሙን ካመነ በኋላ የተከሰሰባቸው የሕግ አንቀጾች እጅጉን ጠንካራ የሚባሉ ናቸው። በዩናይትድ ስቴትስ የካሊፎርኒያ ዩኒቨርሲቲ የሕግ ፕሮፌሰር የሆኑት ጆን ኮፌ የፌዴራላዊ ስርዓቱ ጠባይ በእንዲህ አይነት የቀውስ ወቅቶች በደል ደርሶብኛል የሚል ማንኛውም ሰው ክስ ለመመስረት እንደሚፈቅድ ለዶይቼ ቨለ ተናግረዋል። በዩናይትድ ስቴትስ ሕግ አውጪዎች ፊት ቀርበው ኩባንያቸው ስለገባበት ቅሌት ምላሽ የሰጡት ፊሊፕ ሆርን የፎልክስቫገን ኩባንያ አመራር የበካይ የጋዝ ልቃትን ለማጭበርበር የታቀዱት ሶፍትዌሮች በመኪኖቹ ላይ እንዲገጠም አንዳች ውሳኔ አላስተላለፈም ሲሉ ቃላቸውን ሰጥተዋል። ይህ የስራ አስፈጻሚው ውሳኔ አይደለም። በእኔ አተያይና እስከ ዛሬ ድረስ ባለኝ መረጃ የስራ አስፈጻሚ ቦርዱ የሚሁን የስራ ተቆጣጣሪው ውይይት አድርጎ ፈቃድ አልሰጠም። ይህ የተወሰኑ የሶፍትዌር ኢንጂነሮች በራሳቸውና እኛ በማናቀው ምክንያት ያደረጉት ነው። ምክንያቱን እኔም ማወቅ እፈልጋለሁ። በዚህ ሳምንት መጀመሪያ ይኸው ኩባንያ በአክሲዮን ባለድርሻዎች የ3.7 ቢሊዮን ዶላር ወይም 3.3 ቢሊዮን ዩሮ ክስ ገጥሞታል። የኩባንያው የአክሲዮን ባለድርሻዎች ኩባንያውን ወደ ፍርድ ቤት የወሰዱት የናፍጣ መኪኖቹን የአየር ብክለት ቅሌት በመደበቁ መሆኑን ብሎምበርግ ዘግቧል። በኒደር ዛክሰን የፌዴራል ግዛት በምትገኘው የብሩንስዊክ ከተማ የተከፈተው የክስ መዝገብ ለፎልክስቫገን ተጨማሪ የራስ ምታት መሆኑን የዶይቼ ቬለ የኢኮኖሚ ዘጋቢ የሆነው ሀቪየር አጌዳ ይናገራል። በገንዘብ ብቻ ሳይሆን ከሳሾቹ በፋይናንሱ ዘርፍ ባላቸው ጠንካራ አቅም ምክንያት ፎልክስቫገን የገጠመው የአሁኑ ክስ አስቸጋሪ ያደርግበታል። ከነዚህ መካከል በጀርመን መዋለ ንዋይ ግዙፍ የሆነው ዴካ ይገኝበታል። አሁን የምናውረው ከፍተኛ ገንዘብ ኃይልና እጅግ የሰሉ ጠበቆች ስላሏቸውና ና ክሳቸውን ማሸነፍ ስለሚችሉ ድርጅቶች ነው። ስለዚህ ይህ የፎልክስ ቫግንን መጻየት አፋንታ እጅጉን አስቸጋሪ ያደርገዋል። የነዚህ ኩባንያዎች ክስ ሌሎችም ተመሳሳይ መንገድ እንዲከተሉም ያደርጋቸዋል። ይህ ክስ የፎልክስቫገን ኩባንያ ላይ በፋይናንስ በኩል ተጨማሪ ተጽዕኖ ያሳድራል። የፎልክስቫገን ኩባንያ አዲስ ስራ አመራር ኩባንያው በመኪኖቹ ላይ ስለገጠማቸው የበካይ ጋዝ ልቀት ማጭበርበሪያ ሶፍትዌሮች የምናውቀው ነገር የለም ይበሉ እንጂ አዲስ የሚወጡ ዘገባዎች የሚጠቁሙት ሌላ ነው። እንደ ዎል ስትሪት ጆርናል ዘገባ ከሆነ ኩባንያው የገባበትን ቅሌት ለመሸፋፈን እና ከቅሌቱ ጋር የተገናኙ መረጃዎችን ለማጥፋት ሞክሯል። ፎልክስቫገን ለሶስት ቀናት ከቅሌቱ ጋር የተገናኙ መረጃዎችን ከተቋሙ የሰነድ ማጠራቀሚያ ሰንዱቅ ለመሰረዝ ሞክሯል የሚል ወንጀል ይዞ ብቅ ያለው የዩናይትድ ስቴትስ ቢሮ ተቀጣሪ የነበረ ሰራተኛ በግሉ ሌላ ክስ መስርቷል። you <laughs> ወንጀላዎቹ ተጽዕኖ እንደሚኖራቸው የሚስማማው ሃቬር አጌዳ እስካሁን ግን ማረጋገጥ እንዳልተቻለ ይናገራል። ማረጋገጥ ባንችልም፣ ፎልክስ ቫግን በኩባንያው ውስጥ ምን እየተካሄደ እንደሆነ እያወቀ እንደሸፋፈነ ሰምተናል። ኩባንያው መረጃውን የሸፈነው ከመንግስት ተቆጣጣሪዎች ብቻ ሳይሆን ከኢንቨስተሮቹ ጭምር ነው ተብሏል። ኩባንያዎቹ በአክሲዮን ገበያ ያላቸውን ዋጋ የሚቀንስ አንዳች ነገር ሲፈጠር ለአክሲዮን ባለድርሻዎች የማሳወቅ የሕግ ግዴታ ያለባቸው በመሆኑ ይህ አንገብጋቢ ጉዳይ ነው። የፎልክስቫገን የአክሲዮን ዋጋ ሲቀንስ በቢሊዮን የሚቆጠር ይሮ የከሰሩ ባለድርሻዎች ገንዘባቸውን ለማስመለስ አስፈላጊውን እርምጃ ይወስዳሉ። የምናውራው በአክሲዮን ገበያው በሚሊዮን የሚቆጠር ይሮ ኪሰራ ስለገጠማቸው ባለ አክሲዮኖች ነው። የፎልክስቫገን የአንድ አክሲዮን ዋጋ ማሽቆልቆሉን ዛሬም አላቆመም። የኩባንያ ሚዲያውን የአክሲዮን ዋጋ ለማረጋጋት የየዕለት ስራውን ማሻሻል እንደሚጠበቅበት የሚናገረው ጋዜጠኛ ሀቬራ ጌዳ ይህን ለማድረግ ብዙ ስራ እንደሚፈልግ ይናገራል። ይህን ማቆም የሚችለው ፎልክስቫግን በየዕለቱ የሚሰራውን ስራ በከፍተኛ ደረጃ ማሻሻል ሲችል ብቻ ነው። ይህ ግን የኩባንያውን ተቀባይነት በቅሌቱ ክፉኛ በመጎዳቱ አስቸጋሪ ይሆናል። ፎልክስቫግን በአክሲዮን ገበያው ከፍተኛ ዋጋ ካገኘ አንድ ዓመት አስቆጥሯል። አሁን ያለውን የአክሲዮን ዋጋ ስንመለከት በ53 በመቶ ቅናሽ አሳይቷል ስለዚህ ከአንድ ዓመት በፊት ከነበረው ዋጋ ላይ ለመድረስ ብዙ መንገድ መሄድ ያስፈልገዋል። ፎልክስቫገን ኩባንያ ከገባበት ቀውስ ለመውጣት ባለፈው ታህሳስ ወር ከ13 ዓለም አቀፍ ተቋማት የ29 ቢሊዮን ዩሮ ወይም 30 ቢሊዮን ዶላር ብድር ሳያገኝ እንዳልቀረ ተሰምቶ ነበር የአበዳሪ ተቋማቱ ማንነትም ይሁን የብድር ስምምነቱ አይነት እስከ አሁን በምስጢር ቢያዝም ኩባንያውን ከገባበት ቀውስ ለመታደግ በሚደረገው ጥረት ሁነኛ አስተዋጽኦ ይኖረዋል ተብሏል። የጀርመን መንግስትና የአክሲዮን ባለድርሻዎቹ ኩባንያው ለገባበት ቀውስ መፍትሄ እንዲያበጅ በዋና ስራ አስፈጻሚ ማቲያስ ሙለር ላይ ጫና እያሳደሩ ነው። ይሁንና ፎልክስቫገን በአበዳሪ ተቋማት ዘንድ ያለው ተአማኒነት ዝቅ ብሏል። የኩባንያውን የአመራር ብቃት አጥብቀው የተቹም ይገኙበታል። የአንድሪያስ ሙለር አመራር ኩባንያውን መታደግ ይችል ይሆን? አንድሪያስ ፕሪመር የተሽከርካሪዎች የገበያ ጥናት ተቋም የሆነው ፋ ዋና ኃላፊ ናቸው። ይህ በአንድሪያስ ሙለር ላይ ብቻ ያተኮረ ነው ብዬ አላስብም። ጉዳዩ በሚሊዮን የሚቆጠሩ መኪኖችና በሺዎች የሚቆጠሩ የሞተር ንድፎች የሚመለከት ቀውስ ነው። ስለዚህ መፍትሄ ለማበጀት ጊዜ ይወስዳል። የብድር ተቋማቱ ጉዳይ አንድሪያስ ሙለር ከመምጣታቸው በፊት እየተከሰተ ነው። ሙለር ችግሮቹን ለመፍታት የሚያስችሉ እርምጃዎችን እየወሰዱ ነው። ይሁንና ከዚህ በበለጠ ፍጥነት መከናወን ይኖርበታል። ፎልክስ ቫገን ለገባበት ቅሌት ተጠያቂዎቹ ጥቂት ሰዎች መሆናቸውን ያምናል ማቲያስ ሙለር። የዋና ሥራ አስፈጻሚነት ኃላፊነቱን ሲረከቡ ለተፈጠረው ቀውስ መልስ ፍለጋ የማይፈነቅሉት ድንጋይ አለመኖሩንም ተናግረዋል። አድማጮች፣ የዕለቱ የከኢኮኖሚው ዓለም መሰናዶ ተጠናቀቀ። እሸቴ በቀለ ነበርኩ ቁጠና